you amirk at Radio Tabernau. <music> የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ 1133/2011 አንቀጽ 7 ንኡስ አንቀጽ 18 የምርጫ ውጤቶችን ለማረጋገጥ በተሰጠው ስልጣን መሰረት ተረጋግጦ ይፋ የሆነ ውጤት የኢትዮጵያ ብሔራዊ ምርጫ ቦርድ አማካሪ ሶሊያና ሽመልስ ናቸው። በዕለቱ አብይ ርዕስ ዝርዝሩን ይዘናል። በአፋርና በአማራ ክልሎች በግጭቱ ጉዳት ለደረሰባቸው ሰዎች የሚያደርገውን የመጀመሪያ ዙር ድጋፍ ማጠናቀቁን የዓለም ምግብ ፕሮግራም አስታወቀ። የዚህንም ዝርዝር ይዘናል በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ መስከረም 25 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሲድራክ ፍራንክሊን፣ ከእለቱ ዋና አዘጋጅ ጽዮን ግርማ፣ በማኅበራዊ ገጾቻችን አሰናጇ አባየሁ ገበያውና እንዲሁም በያሉበት ሆነው ዝግጅቶቻችንን ካሰናዱ ባልደረቦቻችንና ከኢትዮጵያ የተለያዩ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና ከቆንጅታየ ጤና ይስጥልኝ። እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ይታየ ነኝ። በኢትዮጵያ መንግስት እንዲወጡ የታዘዙት ሰባቱ የተባበሩት መንግስታት ድርጅት ባለስልጣናት ሀገሪቱን ለቀው መውጣታቸውን ዛሬ የመንግስታቱ ድርጅት አረጋግጧል። ዝርዝሩን ሀብታሙ ስዩም ያሰማናል። የተባበሩት መንግስታት ድርጅት ቃል አቀባይ ፋራን ሀክ ባለስልጣናቱ ለደህንነታቸው ሲባል ሀገሪቱን ለቀው እንዲወጡ ተደርገዋል ብለዋል። ፋራን ሀክ ከጋዜጠኞች ለተነሳ ቀጣይ ጥያቄ በሰጡት መልስ እኛ ቅድሚያ ትኩረት የምንሰጠው ሰራተኞቻችን ደህንነታቸው በሚጠበቅበት ሁኔታ ስራቸውን መስራት መቻላቸውን ማረጋገጥ ነው፣ ያን ማድረግ የማንችል ሲሆን ደግሞ ሌላ እርምጃ መውሰድ አለብን ብለዋል። ባለፈው ሐሙስ ነው የኢትዮጵያ መንግስት ሰባቱን የተባበሩት መንግስታት ድርጅት ባለስልጣናት በሰባ ሁለት ሰዓታት ውስጥ እንዲወጡ ትእዛዝ የሰጠው የመንግስታቱን ድርጅት ባለሥልጣናት በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት እንዲሁም መንግስቱ በአሸባሪነት ለፈረጀው ለትግራይ ነጻ አውጪ ግንባር ሕወሓት እርዳታና የቴሌኮሚኒኬሽን መሣሪያዎችን በማቀበል ከሷቸዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬጅ የኢትዮጵያ መንግስት ባለሥልጣናቱን ፐርሶና ኖን ግራታ ወይንም ተቀባይነት የሌላቸው ሰዎች ብሎ በማዘዝ የወሰደው እርምጃ አስደንግጦኛል ሲሉ ሐሙስ ዕለት የተናገሩ ሲሆን በማግስቱ አርብ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተነጋግረዋል። እንዲወጡ ከታዘዙት ባለሥልጣናት መካከል የድርጅቱ የሰብአዊ ጉዳዮች ምክትል ኃላፊው እንዲሁም የሕፃናት መረጃ ድርጅቱ ዩኒሴፍ ተወካዮች ይገኙበታል። የመንግስታቱ ድርጅት በዓለም አቀፍ ኮንቬንሽን እና በድርጅታችን ቻርተር ሰራተኞቻችን ያለመከሰስ መብታቸው የተጠበቀ በመሆኑ ኢትዮጵያ የምታስወጣበት ሕጋዊ መሠረት የላትም ብሏል። ሰራተኞቻችን ከወገንተኝነት ነጻ ሙያቸውንም አክባሪ ናቸው፣ እንተማመንባቸዋለን ሲልም ተናግረዋል። ኢትዮጵያ መንግስት በበኩሉ ድርጅቱ እንዲወጡ በታዘዙ ሰራተኞቹ ምትክ ሌሎችን መላክ ይችላል ሲል ያስታወቀ ቢሆንም የመንግስታቱ ድርጅት ቃል አቀባይ ፋርሃን ሃቅ በአሁኑ ሰዓት ያለማድረግ እቅድ የለንም ብለዋል። በአፋርና በአማራ ክልሎች በግጭቱ ጉዳት ለደረሰባቸው ሰዎች የሚያደርገውን የመጀመሪያ ዙር ድጋፍ ማጠናቀቁን የዓለም የምግብ ፕሮግራም አስታወቀ። ድርጅቱ ባወጣው መግለጫ በሁለቱ ክልሎች 300 ሺህ ለሚሆኑ ሰዎች የምግብ ድጋፍ ማቅረቡን ነው የገለጸው። በትግራይ ክልል ደግሞ ከግንቦት ወር ወዲህ ከ2.4 ሚሊዮን በላይ ሰዎች ድጋፍ ቢደርሳቸውም በእንቅስቃሴ ገደቦች ምክንያት የድጋፍ አቅርቦቱ ወደ ኋላ መቅረቱን WFP አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ኢትዮፒያን ኢንሳይደር የተባለው የኢንተርኔት ጋዜጣ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ለሦስት ቀናት በፖሊስ ቁጥጥር ስር ከቆየ በኋላ በዛሬው ዕለት ተለቋል። ከእስር ከመለቀቁ በፊት አስተያየት የሰጡ የስራ ባልደረቦቹና ጓደኞቹ ከቅዳሜ ዕለት አንስቶ ጋዜጠኛው ያለበትን እንደማያውቁ ቢናገሩም በፖሊስ ቁጥጥር ስር መሆኑን ያረጋገጠው የፌዴራል ፖሊስ በበኩሉ አንዳችም የሚያሳስብ ነገር የለም ማለቱ ተዘግቦ ነበር። ሆኖም ፖሊስ እስራቱን አስመልክቶ ተጨማሪ ማብራሪያ አልሰጠም። ተስፋ አለም አዲስ አበባ ላይ የተካሄደውን የእሬቻ አከባበር ስነስርዓት ከዘገበ በኋላ በዝግጅቱ ከተሳተፉ ውስጥ በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ያላቸውን ትችት ሲገልጹ የሚያሳይ ቪዲዮ ኢትዮጵያን ኢንሳይደር ፌስቡክ ገጹ ላይ አውጥቶ ነበር። ተስፋ አለም በ2007 ዓ.ም በሽብር ወንጀል ተጠርጥረው ከተከሰሱት ሶስት ጋዜጠኞችና ስድስት ጦማሪያን የነበሩበት የዞን ዘጠኝ ጦማሪያን አንዱ ነበር። አምስት አባላቱ ከአንድ ዓመት በላይ ለሚሆን ጊዜ ታስረው የተለቀቁት ዞን 9 በ208 ለጋዜጠኞች መብት የቆመው ኮሚቲ ቱ ፕሮቴክት ጆርናሊስት ሲፒጄ ተሸላሚ ለመሆን መብቃቱ የሚታወስ ነው። ሲፒጄ በትናንት ሰኞ በትዊተር ገጹ ባስተላለፈው መግለጫ የተስፋለም መታሰር አውግዟል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ደቡብ ሱዳን ውስጥ በአራት ማህበረሰቦች መካከል በተካሄደ የእርስ በርስ ግጭት ቢያንስ 36 ሰዎች መገደላቸው ተገልጿል። የዋራፕ ክፍለ ሀገር አስተዳዳሪ አሊው አይኒ አሊው በሰጡት ቃል በምስራቃዊ ቶንጂ እና ሰሜናዊ ቶንጂ ወረዳዎች መካከል የተቀሰቀሰው ግጭት እጅግ ከባድ ጉዳት አድርሷል ብለዋል። የግጭቱ ምክንያት የቀንድ ከብቶች ዝርፊያና የእርስ በርስ የመበቃቀል ጉዳይ እንደነበረ ነው ባለስልጣኑ ለቪኦኤ የደቡብ ሱዳን ክፍል የገለጹት። እንደ አውሮፓውያን አቆጣጠር ከ 2016 ዓ ም ጀምሮ ሊቢያ ውስጥ ልጆችን በተዋጊነት ማሰለፍን ጨምሮ የጦር ወንጀልና በሰብእና ላይ የሚፈጸም ወንጀል መድረሱን የተባበሩት መንግስታት ድርጅት መርማሪ ቡድን አስታወቀ። በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የተቋቋመው ነፃው አጣሪ ቡድን ወደ አውሮፓ ለመጓዝ የሚሞክሩ ስደተኞች ሊቢያ ውስጥ ባሉ እስር ቤቶችና በህገወጥ አስተላላፊዎች እጅ ከባድ በደል ይደርስባቸዋል ብሏል። ሪፖርቱ ህጻናትም በቀጥታ እጅግ አስከፊ በሆኑ ብጥብጦች እንዲካፈሉ ማድረግ ማድረግና ታዋቂ የሆኑ ሴቶችን የማጥፋትና የመግደል የመሳሰሉ ድርጊቶችንም ዘርዝረዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትብብር መስራት በሚቻልባቸው መስኮች ዙሪያ ውይይት ማድረጋቸው ተገለጸ። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ብሊንከን፣ ዩናይትድ ስቴትስ፣ ብሪታንያ እና አውስትሬሊያ ከመሰረቱት የጸጥታ አጋርነት ስምምነት ካስነሳው ጭቅጭቅ ወዲህ የሁለቱን ሀገሮች ግንኙነት ለማሻሻል የሚቻልበትን መንገድ ለመሻት በፓሪስ ጉብኝት አድርገዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን፣ ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች የሚተላለፈውን ስርጭታችንን ነው። ማክሰኞ መስከረም 25 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 በ31 ሜትር ባንዶች አሁንም በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። ታዲያ ዝግጅታችንን በራዲዮ በቴሌቪዥን ዝግጅት በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮ ሳት ላይ እንገኛለን። በተጨማሪም የራዲዮ ቲቪ ስርጭታችን በአማርኛ ድህረገጻችን በአማርኛ ዩቲዩብና እንዲሁም በአማርኛ ፌስቡክ በጥራት በቀጥታ መከታተል ትችላላችሁ። አድማጮች አሁን በቀጥታ ወደ ዕለቱ አቢረስ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው መስከረም ሀያ 2014 ዓ ም ሁለተኛ ዙር ምርጫ ከተካሄደባቸው የምርጫ ክልሎች የስድስቱን ውጤት ዛሬ አስታወቀ። ምርጫዎቹ በተካሄዱባቸው የአካባቢዎቹ የገጠሙ ችግር ያለመኖሩንም አመልክቷል። መለስካቸው አመሀ ነው የተከታተለው። ባለፈው ሳምንት መስከረም ሀያ ቀን 2014 ዓ ም በሀረሪ በሶማሌ ክልሎችና በደቡብ ብሔር ብሔረሰቦች ክልሎች አንዳንድ አካባቢዎች በተከናወነው ምርጫ እስካሁን ተጣርቶ በታወቁት ሶስት የምርጫ ክልሎች ብልጽግና ፓርቲ ማሸነፉ ታወቀ። የቦርዱ የኮሚኒኬሽን ጉዳዮች አማካሪ ወይዘሪት ሶሊያና ሽመልስ ለጋዜጠኞች እንዳሉት ባለፉት ጥቂት ቀናት ወደ ቦርዱ ዋና ጽሕፈት ቤት ተጣርተው ከደረሱ ውጤቶች መካከል ባለው የአሰራር ስልት መሰረት የቦርዱን ውሳኔ አግኝተዋል የተባሉትን ይፋ አድርገዋል። አንደኛው የሬዲዋ ከተማ የክልል ምክር ቤት ናት። ሁለት ምርጫ ጣቢያ ኖሮን በድጋሚ ምርጫ ይከናወንበት ተብሎ ያለ ማለት ነው። የምርጫ ክልል የውጤት ቅጹ የምርጫ ክልሉ የድሬዳዋ ምርጫ ክልል ነው። ድሬዳዋ ከተማ ሁላ ሁሉ ይባላል። በምርጫ ክልል ውስጥ የሚገኙ የክልል ምክር ቤት መቀመጫዎች ብዛት ሶስት ናቸው። በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት ሁለት ናቸው። በምርጫ ክልሉ በአጠቃላይ የተመዘገቡ የመራጮች ቁጥር 1841 ነው። ያው ምርጫ ክልሉ የወሰደው ድምጽ መስጫ ወረቀት 2100 ነው። እንደምታዩት መራጮች ድምጽ ሲሰጡ መዝገቡ ላይ የፈረሟቸው ምርጫዎች ብዛት 1841 ነው። እዚህ የተሰጠውን ድምጽ ታቻታችሁታል። ሶስት የፖለቲካ ፓርቲ ጮች የብልጽግና ፓርቲ ጮች አልቶ ሁሴን ዑስማን፣ ነፊስ አብዱላ ወረጌና ጉንፋ ሞሲሳ ጁጄ ከብልጽግና ፓርቲ ድምጾችን አግኝተው አሸናፊ ሆነዋል ማለት ነው። ይሄ እንግዲህ ለድሬዳዋ ከተማ የክልል ምክር ቤት ነው። ከደቡብ ብሔር ብሔረሰቦችና ና ህዝቦች ክልል ምርጫ በተካሄደባቸው ጉመር ሁለት በተባለው የምርጫ ክልል የምርጫ ውጤት የሚከተለውን ይመስላል። የምርጫ ክልል ውስጥ የሚገኙ የክልል ምክር ቤት መቀመጫዎች ብዛት ሶስት ናቸው። የምርጫ ክልሉ በአጠቃላይ የተመዘገቡ መራጮች ቁጥር እንደምታዩት 3453 ነው። የድምጽ ወስጫ ወረቀቱ 37400 ነው። ድምጽ የሰጡት መራጮች ወደ 1852 ናቸው። ድምፅ የተሰጠው እንደምታዩት ከሆነ ተወዳዳሪ ፓርቲዎች ነጻነትና እኩልነት ፓርቲ አለ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ አለ፣ ብልጽግና ፓርቲ አለ። ከፍተኛ ድምፅ ያገኙት እጩዎች በተራ ቁጥር 6፣ 5 እና 7 ላይ ያሉት ኑር አህመድ አለዊ ሀሰን ብልጽግና ፓርቲ ወይዘሮ አማረች ስማ ኤለሎ ብልጽግና ፓርቲ ሀጅ ከማል መሐመድ በረካ ብልጽግና ፓርቲ ናቸው ማለት ነው። በቦርዱ ድጋሚ ምርጫ በተካሄደበት በደቡብ ክልል የሚገኘው አንድ የምርጫ ክልልም ተመሳሳይ ውጤት ተገኝቷል። ሶስተኛው ባስኬቶ ልዩ በቦርዱ ድጋሚ ምርጫ እንዲካሄድበት የተወሰነ ምርጫ ክልል ነው የምርጫ ክልል ውስጥ የክልል ያለው የክልል ምክር ቤት መቀመጫ ብዛት አንድ ነው። ምርጫ ክልሉ ላይ የተመዘገቡ አጠቃላይ መራጮች ቁጥር 22170 ነው። 25700 የድምጽ ምርጫ ወረቀቶችን አግኝተዋል። ተወዳዳሪዎቹ ሶስት ናቸው። እንደምታዋቸው የብልጽግና ፓርቲ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ና የመላው ኢትዮጵያ አንድነት ድርጅት ተወዳዳሪዎች ናቸው። ተራ ቁጥር አንድ ላይ ያሉት ወይዘሮ አልማዝ በዙ የብልጽግና ፓርቲ እጩ ተወዳዳሪ ከፍተኛ ድምፅ አግኝተዋል ማለት ነው። የእጩዎቹ የድምፅ ድምር ዋጋ ያላቸው ከድምፅ ውጭ ወረቀቶች ጋር እኩል ነው ይላል፣ ኖቱን ማየት ይቻላል። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ 1132011 አንቀጽ 7 ንዑስ አንቀጽ 18 የምርጫ ውጤቶችን ለማረጋገጥ በተሰጠው ስልጣን መሰረት ተረጋግጦ ይፋ የሆነ ውጤት ነው ማለት ነው። ባለፈው መስከረም ሀያ ምርጫ በተካሄደባቸው አካባቢዎች ከባድ የሚባል የደህንነት ችግር እንዳልተፈጠረም ወይዘሪት ሶሊያና ገልጸዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ የመጽሔት ርዕስ ስንሻገር ደግሞ በአፋርና በአማራ ክልሎች በግጭቶች ሳቢያ ለደረሰባቸው ጉዳት ላደረሰባቸው ሰዎች የሚያደርገውን የመጀመሪያ ዙር ድጋፍ አጠናቀቅ ያለው ሲል የዓለም ምግብ ፕሮግራም አስታወቀ። ድርጅቱ ባወጣው መግለጫ በሁለቱ ክልሎች ሶስት መቶ ሺህ ለሚሆኑ ሰዎች የምግብ ድጋፍ ማቅረቡንም አስታውቋል። በትግራይ ክልል ደግሞ ከግንቦት ወር ወዲህ ከሁለት ነጥብ አራት ሚሊዮን በላይ ሰዎች ድጋፍ ቢደርሳቸውም በእንቅስቃሴ ገደቦች ሳቢያ የድጋፍ አቅርቦቱ ወደ ኋላ ቀርቷል ነው ያለው። ለዝርዝሩ ኬኔዲ አባተ። የተባበሩት መንግስታት የዓለም ምግብ ፕሮግራም ደብልዩ ኤፍፒ በአፋርና በአማራ ክልሎች ግጭት በተስፋፋባቸው አካባቢዎች ጉዳት ለደረሰባቸው ሰዎች የመጀመሪያውን ዙር የምግብ ስርጭት ማጠናቀቁን አስታውቋል። ድርጅቱ በላከው መግለጫ እንዳመለከተው ከነሐሴ 9 ጀምሮ በአማራና በአፋር ወደ 300 ሺህ ለሚጠጉ ሰዎች የምግብ ድጋፍ አቅርቧል። በአማራ ክልል የደባርቅ ነዋሪ የሆኑት ወይዘሮ ውቤት ሳህሌ በዓለም ምግብ ፕሮግራም ድጋፍ ከተደረገላቸው መካከል ይገኛሉ። በእግር ነው። በትራንስፖርት ቢሆንማ ሁሉ ልባሙ በትራንስፖርት እየወለቀ ነው የመጣ ቅዳሜ ለት እኛ ግና በሩጫ ዝም ብለን ተለበሉ ደረሱ ሲባል የያዝነው ነው ጓዝ የለም እግር ነው ወደ ገጠር ነው የተጠጋ ነው። ዝም ብለን ውሃ ስታንገታችን እየሞላ ሰው እያሻገረን ህፃኑን እያንጠለጠሉ ያው የሚጎዳ ማለ በስንት ስቃይ ነው የተሻገር ነው ወንዝ እንደ ስለም በወቅቱ ደን ገጠር ተጠጋነ በአማራ ክልል በግጭቱ ምክንያት መተዳደሪያቸውን ከማጣት ጀምሮ የተለያዩ ጉዳቶች ለደረሱባቸው ከ210 ሺ በላይ ለሚሆኑ ሰዎች የመጀመሪያ ዙር የምግብ ድጋፍ ማድረሱን የገለጸው የዓለም ምግብ ፕሮግራም በአፋር ክልል ደግሞ ከ80 ሺ በላይ ሰዎችን መርዳቱን ያስታወቀው ደብሊው ኤፍ ፒ ወደ ዋግምራና ሰሜን ወሎ 2200 ሜትሪክ ቶን ምግብ ማድረሱን ገልጾ፣ ነገር ግን ግጭቱ ባለባቸው አካባቢዎች ድጋፉን ማከፋፈል እንዳልተቻለና ይህም የምግብ ዋስትና ቀውስ ሊያስከትል እንደሚችልም Como olha. በሌላ በኩል በተለያዩ የሰብአዊ እርዳታ እንቅስቃሴ እንቅፋቶች ምክንያት በትግራይ ክልል የአቅርቦት እጥረት አሁንም ወደ ኋላ መቅረቱን ድርጅቱ አስታውቋል። ሁለተኛው ዙር የምግብ ስርጭት በትግራይ ከግንቦት 19 ጀምሮ እየተካሄደ ሲሆን በሰሜን ምዕራብና በደቡባዊ ትግራይ ክፍሎች ከ2.4 ሚሊዮን በላይ ለሚሆኑ ሰዎች የምግብ ድጋፍ ማድረሱንም ነው የጠቆመው። የግጭቱ መስፋፋት በሰሜን ኢትዮጵያ ከፍተኛ የምግብ ዋስትና ችግር እያስከተለ እንደሚገኝ የዓለም ምግብ ፕሮግራም ቃል አቀባይ ጄማ ስኖውደን ተናግረዋል። በሰሜን ኢትዮጵያ ግጭቱ ሲስፋፋ በአካባቢው ባሉ ቤተሰቦች ላይ የምግብ ዋስትና አለመረጋጋትን በማባባስ ተጨባጭ ተጽዕኖ እያስከተለ ነው። በሰሜን ኢትዮጵያ እየጨመረ ላለው ፍላጎት ምላሽ ለመስጠት የዓለም የምግብ ፕሮግራም ስራውን አጠናክሮ ቀጥሏል። ሰብአዊ ቀውስ ከመከሰቱ በፊት የምግብ ድጋፍ የሚፈልጉ የሕብረተሰብ ክፍሎችን ሁሉ መድረስ እጅግ አስፈላጊ ነው። የዓለም ምግብ ፕሮግራም የምስራቅ አፍሪካ ቀጠና ዳይሬክተር ማይክል ዱንፎርድም እንዲሁ ከሶስቱ ክልሎች የሚወጡ ዘገባዎች እንደሚያመለክቱት ነዋሪዎች ከቤታቸው በመሸሻቸውና መተዳደሪያቸው በመውደሙ የምግብ ዋስትና ችግር እየጨመረ ነው ብለዋል። በትግራይ በአሁኑ ወቅት እስከ አራት መቶ ሺህ የሚደርሱ ሰዎች ለረሃብ መሰል ሁኔታዎች መጋለጣቸውንና በቂ የምግብ እርዳታ ወደ ክልሉ ለማስገባት ጥረቶች በሚደረጉበት በአሁኑ ወቅት ሁኔታው እጅግ እየተባባሰ እንደሚገኝም ነው ዳይሬክተሩ የገለጹ። በመላው ሰሜን ኢትዮጵያ ሰብአዊ ቀውስ ከመድረሱ በፊት በግጭቱ ውስጥ የሚገኙ ሁሉም ወገኖች አስቸኳይ የምግብ እርዳታ እንዲደርስ ትብብር እንዲያደርጉም ጥሪ አቅርበዋል። በትግራይ ክልል 5 ነጥብ 2 ሚሊዮን ዜጎች አስቸኳይ ሰብአዊ ድጋፍ የሚያስፈልጋቸው ሲሆን በአማራና አፋር ክልሎች ደግሞ ከ1 ነጥብ 7 ሚሊዮን በላይ ዜጎች ድጋፍ እንደሚያስፈልጋቸው ድርጅቱ አስታውቋል። በተለይ በትግራይ ክልል ከፍተኛ የምግብና የነዳጅ አቅርቦት ችግር መኖሩን በመጥቀስ በቅርብ ሳምንታት መሻሻሎች ቢኖሩም አሁንም ተደራሽነቱ እጅግ ዝቅተኛ መሆኑንም ነው የገለጸው። በቀን የሰብዓዊ ድጋፍ የጫኑ 100 የጭነት መኪኖች ወደ ክልሉ መግባት አለባቸው የሚለው ድርጅቱ በመስከረም ወር የድጋፍ ቁሳቁሶችን የጫኑ 171 መኪኖች ወደ ክልሉ እንደገቡም አስታውሷል። ለሰብዓዊ አቅርቦት ተግባራት ሁኔታዎችን በማወሳሰብ በተባበሩት መንግሥታትና በሌሎችም አካላት ትችቶች የሚቀርቡበት የኢትዮጵያ መንግስት አቅርቦቱን ለማሳለጥ ከረዴት ድርጅቶች ጋር በትብብር እየሰራ እንደሚገኝ በመግለጽ ትችቶችን ውድቅ ማድረጉ ይታወቃል። ለረዴት ድርጅቶች አስፈላጊውን ትብብር ማድረጉን እንደሚቀጥል የገለጸው መንግስት፣ ሆኖም አንዳንድ የተባበሩት መንግስታት ድርጅት ሰራተኞች ሉዓላዊነትን የሚጥሱና ለብሔራዊ ደህንነት ስጋት የሚሆኑ ድርጊቶችን እንደሚፈጽሙ በተደጋጋሚ ገልጿል። በዚህም ምክንያት መንግስት ሰባት የተመድ ሰራተኞች ከሀገር እንዲወጡ አድርጓል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔድን ለዘገባው አመሰግናለሁ። አሁንም ወደ መጽሔቱ ተከታይ ረስ ነው የምንሄደው የዓለም መሪዎች፣ የፖለቲካ ሰዎችና ታዋቂ የፖፕ ሙዚቃ አቀንቃኞች ማንነታቸው ባልታወቁ ድርጅቶችና ስም መረቦች አማካኝነት ግዙፍ ሀብቶቻቸውን እያሸሹ ከሚደብቁ በሺዎች የሚቆጠሩ ሰዎች መካከል መሆናቸው ተጋለጠ። ሾልኮ የወጣውን መረጃ ይፋ ያደረገው ፓንዶራ ፔፐር ፔፐር የሚል ስያሜ የተሰጠው ሲሆን አስራ ሁለት ሚሊዮን ፋይሎችን ከበርካታ የሕግ ተቋማት ማሰባሰቡም ተገልጧል። ድንበር ተሻጋሪ በሆነው ሚስጥራዊ የፋይናንስ ዓለም ላይ ብርሃን የፈነጠቀ ነውም ተብሏል። የአሜሪካ ድምፁ የዜና ክፍል ባልደረባችን ሄንሪ ሬጅዌል ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ ያቀርበዋል። አስደንጋጭ ከሆኑት የፓንዶራ ፔፐር ድብቅ የሀብት ክምችት ዝርዝር ውስጥ የአዘርባጃኑ ፕሬዚደንት ኤሃም አሊቭ እና ቤተሰቦቻቸው አንዱ ነው። ሾልኮ የወጣው ሰነድ እንደሚያሳየው የአሊቭ ቤተሰብና ተባባሪዎቻቸው ባለፉት 15 ዓመታት እንግሊዝ ውስጥ በንግድ ያንቀሳቀሱት ሀብት ከ544 ሚሊዮን ዶላር በላይ ነው። ሮቸል ዴቪዝ ተካ ዓለም አቀፉ የግልጽነትና ጸረ ሙስና ዘመቻ የእንግሊዙ ተሟጋች ቡድን ኃላፊ ናቸው። እንዲህ ይላሉ። ይህ ቤተሰብ ስልጣን ከተረከበበት እንደ አውሮፓውያን አቆጣጠር 1993 አንስቶ የሀገሪቱ ዋነኛ የኢንዱስትሪ እና ተፈጥሯዊ ሀብቶችን በመቆጣጠር በርካታ ሀብት አከማችተዋል። ይሄ የሆነው በአገሪቱ ሕዝብ ጫንቃ ላይ ነው። እነዚህ የአገሪቱን ሕዝብ ሳይበድሉ የተፈጸሙ አይደሉም። ለሀገሪቱ ዜጎች መከፋፈል የነበረባቸው እነዚህ ሀብቶች በመሪዎቻቸው በመነጠቃቸው ሳቢያ የሚሰቃዩ በርካታ ሰዎች አሉ። ሾልኮ የወጣው ሰነድ የዮርዳኖሱ ንጉሥ አብዶላ ዩናይትድ ስቴትስ እና እንግሊዝ ውስጥ ከ100 ሚሊዮን ዶላር በላይ በማውጣት በሚስጥር የናጠጠ ሀብት ያፈሩ መሆኑን ያሳያል። አብዶላ ግን ሀብታቸውን ለመደበቅ መሞከራቸውን አስተባብለዋል። ከማንም የምደብቀው ነገር የለኝም። ለማንኛውም ግን እኛ ከዚህ በላይ ነን። ዮርዳኖስ የጥቃት ኢላማ ስትደረግ ይህ የመጀመሪያው አይደለም። የፓኪስታን ጠቅላይ ሚኒስትር ኤምራን ካሃን ካቢኔ ሚኒስትሮችና ቤተሰቦቻቸውም እንዲሁ በሚሊየን ዶላር የሚቆጠሩ ሀብቶችን ከባህር ማዶ ባሉ ኩባንያዎች ማስቀመጣቸውም ተጋልጧል። ጠቅላይ ሚኒስትር ካሃን ምርመራ ይካሄድበታል ብለዋል። የቼክ ጠቅላይ ሚኒስትር አንድሬጅ ባቢስ ማንነቱ ባልታወቀ የባህር ማዶ ኩባንያ ስም በፈረንሳይ 22 ሚሊዮን ዶላር የሚያወጣ ንብረት ገዝተዋል ባቢስ በዚህ ሳምንት በሚደረገው ጠቅላላ ምርጫ ይወዳደራሉ ባለፈው እሁድ በተደረገው የምርጫ ክርክር ድርጊታቸውን አስተባብለዋል ገንዘቡ የወጣው ከቼክ ባንክ ነው ቀረጥ ተከፍሎበታል የራሴ ገንዘብ ነበር ወደ ቼክ ሪፐብሊክ ይመለሳል የኬንያ ፕሬዝደንት ኡሁሩ ኬንያታ እና ስድስት የሚደርሱ ቤተሰቦቻቸው በውጪ በርካታ ድርጅቶች ያሏቸው መሆኑ ተመዝግበዋል። ከእነዚህ ሀብቶች ውስጥ አንደኛው ከ30 ሚሊዮን ዶላር በላይ ያወጣል። ይሁን እንጂ የኬንያታ ቤተሰቦች የመንግስት ሀብት ስለመስረቃቸው የቀረበ ማስረጃ ግን የለም። በፓንዶራ ፔፐር ከተመዘገቡ በርካታ ሀብቶቻቸው መካከል ከባህርማዶ ያሉትን ጨምሮ ብዙዎቹ በህጋዊ መንገድ የተመዘገቡ ናቸው። ዓለም አቀፉ የግልጽነትና ጸረ ሙስና ዘመቻ የእንግሊዙ ተሟጋች ቡድን ኃላፊ ሪቸል ዴስካ ተካ በሰነዱ የተጋለጡ በርካታ ሀብቶችን የሚያስተሳስራቸው አንድ ክር አለ ይላሉ። እሱም ለንደን ነው። በእንግሊዝ ዋና ከተማና ከእሱም ጋር የተያያዙ እንደ ብሪቲሽ ቨርጂን አይላንድ የመሳሰሉት ገንዘቡ የማን እንደሆነ በመደበቅ ሕጋዊ ከለላ የሚሰጡ መዋቅሮች አሉ የሚሉት ሪቸል እንዲህ ብለዋል። በአሁኑ ወቅት ምስጢራዊ በሆነና ከባህር ማዶ በተመዘገበ ድርጅት ከተጠቀሙ ማንነቶን ሳይገልጹ ንብረት መግዛት ይችላሉ። ለዓለም አቀፉ ልሂቃን የቅንጦት አገልግሎት የሚሰጡ ተቋማትም አሉ። በጣም በሚያሳዝን መልኩ እነዚህ ሙሰኞችና የወንጀል ተዋናዮች ገንዘባቸውን በህገወጥ መንገድ እንዲያዘዋውሩና የተመዘበረ ሀብታቸውን እንዲያስተዳድሩ በደስታ ለመርዳት ፈቃደኞች የሆኑ የሂሳብ ሰራተኞች ማለት አካውንታንቶች፣ የህግ ባለሙያዎች፣ የሪል ስቴት ወይም የቤት ንብረት የሚያጋዙ የሚያጋዙና የሚያሻሽጡ ሰራተኞችን የመሳሰሉ በርካታ ባለሙያዎች አሉ። ለእንግሊዝ የወግ አጥባቂው ፓርቲ የሚለግሱ ባለሀብቶች ከተጋለጠው ድርጊት ጋር ግንኙነት አላቸው የሚል ክስ ከቀረበ በኋላ ገዢው ፓርቲ አጣብቅኝ ውስጥ መግባቱ ተገልጿል። ቻንስለር ሪሽ ሱንካ ትላንት ሰኞ በሰጡት መግለጫ ለንደን ከታክስ በመሸሽ የጎደፈው ስም አላት የሚለው ክስ አሳፋሪ ነው ብለዋል። መንግስት ዓለም አቀፍ ሙስናን በመዋጋት ረገድ ያለው ሪከርድ በጣም ጠንካራ ነበረ ሲሉም ተናግረዋል። አመሰግናለሁ ደረጀ አድማጮች አሁን ልዩ የፕሮግራም ማሳሰቢያ የአሜሪካ ድምጽ የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን የአፋን ኦሮሞ ስርጭታችን በቴሌቪዥን እና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮ ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ። የአሜሪካ ድምጽ ቪኦኤ ክብራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራማችንን ነው። አሁን ትንታኔ ጠቅላይ ሚኒስትር አብይ አህመድ በምርጫ ባገኙት ድምፅ በስልጣን መቀጠላቸው ቅቡልነታቸውን ያረጋገጡበት ነው ሲሉ የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ዩኒቨርሲቲ የህግ መምህር ተናገሩ የዩኒቨርሲቲው የህግ መምህር ትምህርት ቤት መምህሩ ዶክተር መሰንበት አሰፋ ከአሜሪካ ድምፅ ጋር ባደረጉት ቃለምልልስ አጋጣሚው ለጠቅላይ ሚኒስትሩ የአገሪቱን ችግሮች ለመፍታት የበለጠ አቅም ይሰጣቸዋል ነው ያሉት እስክንድር ፍሬው ነው ያነጋገራቸው በኮሮና ምክንያት ተራዝሞ የቆየው በኋላም በልዩ ልዩ ምክንያቶች ወደፊት የተገፋው የስድስተኛው ሀገራዊ ምርጫ ሂደት ነው። ትናንት አዲስ ምክር ቤት በመመስረት ጠቅላይ ሚኒስትር በመሰየም የተጠናቀቀው ትናንት በመቋጫው ቀን የታየው ድባብ የሂደቱን ፈታኝነት፣ የውጤቱንም ደረጃ እንደሚያሳይ ጉዳዩን በቅርበት የተከታተሉ ይገልጻሉ። ሂደቱ የደረሰበት ደረጃና በትናንቱ የቃለ መሐላና በዓለ ሲመት ስነ ስርዓት ላይ የታየው የተለየ ድምቀት ሌላ እንድምታ እንዳለው ከሚያምኑት አንዱ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍል መምህርና ተንታኝ ዶክተር መሰንበት አሰፋ ናቸው። የማይካደው ነገር ምንድን ነው? አሁን ኢትዮጵያ ባለችው ሁኔታ የፖለቲካና የጸጥታ ሁኔታ በሀገር ውስጥ ያሉ የፖለቲካ ጫናዎችና ትግራይ ውስጥ ያሉ የፖለቲካ ችግር ብቻ ሳይሆን በከፍተኛ ሁኔታ ከውጭ ያለውን ከፍተኛ ጫና እናያለን። በተባበሩት መንግስታትም፣ በአሜሪካ በኩልም የሚደረጉ መግለጫዎችን ስታይ እና ደግሞ ትልቁ ሀገራዊ ፕሮጀክት ከህዳሴው ግድብ ይሄ ትልቅ ጂኦፖለቲካል ሲግኒፊካንስ ያለው የኢትዮጵያን በዓለም ያላትን ፖዚሽን በከፍተኛ ሁኔታ የሚቀይር ነው። ይሄ ምንም ጥያቄ የለውም። እነዚህ ነገሮችን ስናይ መንግስት ዋና ስስ ምንድን ነው? በጣም ስስ የሆነበት ወይም ደግሞ ቨልነረብል የሆነበት የክረደብ ተጋላጭ የሆነበት በህዝብ ውክልና የሌለው ነው። በተወሰነ ደረጃም ጦርነቱን የገፋፋ አንዱ ነገር እሱ ነበር። አሁን ግን በህዝብ ማንዴትድ የሆነ ብቻ ሳይሆን በምርጫ በኩል ቅቡልነት ያለው መንግስት ብቻ ሳይሆን በይፋ ህዝብ የሚደግፈው መሪ እንዳለን መንግስትም ህዝባዊ ውክልና እንዳለው ያየንበት ሲምቦሊክ የሆነ ሲግኒፊካንስ የሆነ ምንድን ነው ሲምቦሊካሊም በጣም ትልቅ የፖለቲካ ፋይዳ ያለው ነገር ይመስለኛል። ምርጫ በሲክሬት ባሎት ሰዎች እንትን አድርገው ምርጫን ይመርጡ ይችላሉ፣ ግን በህዝብ ይፋዊ በሆነ መንግስትም ደግሞ እምመራው ህዝብ አለኝ ብሎ ያን ኮንፊደንት ሆኖ ሰውን ጠርቶ ፎርማሊ ያን መርሃ ግብር ማካሄዱ የሚሰጠው መልዕክት ቀላል አይደለም። ትልቅ ጉልበት የህዝብ ድጋፍ እንዳለው መንግስት በተወሰነም ደረጃ ቢሆን ያሳየበት ሲምቦሊክ ፖለቲካል ሲግኒፊካንስ እጅግ በጣም አለው ብዬ ነው የማስበው። በአገሪቱ የተካሄደውን ለውጥ ተከትሎ በመጋቢት 2010 ወደ ስልጣን የመጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ላለፉት ሶስት ዓመታት አገሪቱን በኃላፊነት መርተዋል። እንደ ጠቅላይ ሚኒስትር በምርጫ ተወዳድረው ሲያሸንፉ፣ በመራጮች ሲመዘኑ ግን የመጀመሪያቸው ነው። ይህ ደግሞ ቀጣዩ አምስት ዓመት የሥራ ዘመን ካለፈው የተለየ እንዲሆን እንደሚያደርገው ዶክተር መሰንበት ያምናሉ። ባለፉት ሁለት ሶስት ዓመታት በኢህአዴግ ምክር ቤት እሱም ቢሆን በተወሰነ ደረጃ ለየት መሲ ነበረው። ኢህአዴግ ምክር ቤት ተመርጠው ፓርቲው እንዲመሩ የጠቅላይ ሚኒስትር እንዲሆኑ የተመረጡ መሪ ናቸው። ነገር ግን አሁን ያለውን አይነት የፖለቲካ ጉልበትና ቅቡልነት ሊኖሩ አይችልም። አንድ መሪ በህዝብ አንድ ፓርቲ አሁን የብልጽግና ፓርቲ ነው መንግስትን የሚመራው ጠቅላይ ሚኒስትሩ ሆነው በኢትዮጵያ ህዝብ ሲመረጡ የሚሰጠው የፖለቲካል ጉልበት አንድ ሊሆን አይችልም። ለምሳሌ አሁን ወሳኝ ነገሮችን ለምሳሌ ብዙ የህግ፣ የፖሊሲ፣ የኢኮኖሚ ኢቨን በተወሰነ ደረጃም የህገ መንግስት ለውጦችን ለማድረግ አንድ ፓርቲ ወይም ደግሞ የመንግስት አመራር የህዝብ መሰረት ሊኖረ ያስፈልጋል። እነዚህ አይነትን ሜጀር የሚባሉ ዋና የሚባሉ የፖለቲካ ለውጦችን ለማድረግ በተወሰነ ደረጃም ቢሆን በቀጥታ የህዝብ ቅቡልነትን በምርጫ በሚገለጽ በዛ መልኩ በሚገለጽ የምርጫ ሂደት ውስጥ ማለፍ መቻል አለበት። ያን የምርጫ ሂደት አልፎ አንድ መንግስት የህዝብ ቅቡልነት ከሌለው እነዚህ አይነት ነገሮችን ሊያረግ አይችልም። እና ከፍተኛ ለውጥ ያለ የሚመስለኝ ምንድን ነው? አሁን መንግስት በሙሉ ልብነት ለሚያደረጋቸው የፖለቲካ የኢኮኖሚ፣ የህገ መንግስት፣ ሌሎችም አይነት የሴኪሪቲ ሪፎርሞች የህዝብ ማንዴት አለው ማለት ነው። የህዝብ ፍላጎቱን ገልጾለታል። ስለዚህ በጣም ከፍተኛ ሆነ የፖለቲካ ጉልበትን የሚሰጥ ክሬዲቢሊቲን ሌጂትመሲን የሚያረጋግጥ ወሳኝ የሆነ የፖለቲካ ምዕራፍን አልፏን ማለት ነው። ይህን መርሳት የለብንም። ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ላይ ባደረጉት ንግግር በኢትዮጵያ ረጅም የመንግስትነት አስተዳደር ዘመን ለመጀመሪያ ጊዜ ግልጽና ተአማኒ ምርጫ በማካሄድ ህዝባዊ ቅቡልነት ያለው መንግስት መመስረቱን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድና የአፍሪካ ህብረትን የመሳሰሉ ሂደቱን የታዘቡ አካላትም ምርጫው ካለፉት የተሻለ መሆኑን መናገራቸው ይታወሳል። በበዓለ ሲመቱ ላይ የተገኙ የተለያዩ የአፍሪካ ሀገራት መሪዎችም የመልካም ምኞት መግለጫ መልእክት አስተላልፈዋል። ስድስተኛውን አገራዊ ምርጫ በተመለከተ በምርጫ ቦርድና የአፍሪካ ህብረትን በመሳሰሉ አካላት ከሚገለጸው ግምገማ የተለየ አቋም ያላቸው የውጭ መንግስታት እንዳሉም ይታወቃል። ይህንን በተመለከተ የጠየኳቸው ዶክተር መሰንበት ተከታዩን መልሰዋል። አንድ ሀገር ኢትዮጵያን እንዳለ፣ በተለይ የተለያየ የፖለቲካ ፍላጎቶች ያሏቸው ሀገራት የተለያየ የፖለቲካ ኃይሎች አሉ። ስለዚህ አለመስማማቶች ሊኖሩ ይችላሉ። በምርጫ ሂደቱ ያልተሳተፉ የተወሰንም ቢሆን የፖለቲካ ኃይሎች ሊኖሩ ይችላሉ። ግን መገምገም ያለብንም ይመስለኝ ከሄድንበት የፖለቲካ ታሪክ ተነስተን መንግስት ያሳየውን ጉድ ዊል ወይም ደግሞ ፈቃደኝነት፣ ሆደ ሰፊነት መንግስት ችግሮች ሊኖሩበት ይችላል፣ ግን የተሻለ የፖለቲካ ዊልን አሳይቷል ብዬ አስባለሁ። ስለዚህ የዓለም አቀፍ ነገሩንማ በዛ ነው። እኔ እንደውም አሁን ሞር ኮንሰርንድ መሆን ያለብን ሎካል የሆነው ወይም ደግሞ ሀገራዊ ችግሮችን የትግራይን የፖለቲካ ሁኔታና የጸጥታ ሁኔታን አስመልክቶ ኦፍኮርስ የሆነ ማረፊያ የሆነ መፍትሄ ይፈልጋል። ምንም ጥያቄ የለውም። እሱ እሱ ላይ ነው። በፊት ዶክተር መሰበት ለምሳሌ አሁን እነዚህ ቅድም እየጠቀስናቸው ናቸው ስድስተኛውን ሀገራዊ ምርጫ ኢትዮጵያና የአፍሪካ ሕብረት ወይም የአፍሪካ ሀገራት በተመለከቱበት አይን እየተመለከቱት አይደለም ያልናቸው አንዳንድ ዓለም አቀፍ ተቋማትና አገራት ከሚያነሷቸው ነጥቦች መካከል አንዳንድ የኢትዮጵያ የፖለቲካ ፓርቲዎች በሂደቱ አልተሳተፉም፣ ወጥተዋል ከምርጫው ሂደት፣ የፖለቲካ በፖለቲካ አመለካከት የታሰሩ ሰዎች አሉ የሚሉና ሌሎች ነጥቦችንም በዚህ አይነት ድባብ ውስጥ ነው የትግራዩ ጦርነት ባለበት ድባብ ውስጥ ነው የተካሄደው ምርጫው ይላሉ። እና እነዚህን አስተያየቶች ከእነዚህ አካላት የሚሰጡት እርስ እንዴት ነው የሚያዋቸው? ምርጫው መካሄዱ አብሶሉት አስፈላጊ ነበር ምንም ጥያቄ ነው። እኔ ባይዘኝ፣ ምርጫው አሁን ምርጫውን አለማድረግ ማለት ሀገርን በከፍተኛ የፖለቲካ ችግር ውስጥ መክተት ማለት ነው። ምርጫ የሚሰጥ ሁሉን የፖለቲካ ችግር አይፈታለም። ይሄ የታወቀ ነው። ይዘው የፖለቲካል ቴዎሪስቶችም እንደዛ አይሉ። ነገር ግን ለምሳሌ አሁን ትልቅ የተጀመረ የሀገራዊ የምክክር መድረክ አለ፣ የናሽናል ዳያሎግ ፕሮሰስ የምንለው ሁሉም የፖለቲካ ፓርቲዎች የሚሳተፉበት ኢትዮጵያ ውስጥ ያሉ ቅራኔዎችን መርሳት የሌለብን የታሪክ ቁርሾዎች አሉ፣ ናሬቲቦች አሉ፣ የብሄር ብሔረሰቦች ጥያቄዎች አሉ፣ የቋንቋ የባህል ኮንቴስቴሽን፣ የፓወር ሼሪንግ፣ የስልጣን ክፍፍል፣ እነዚህ ሁሉ ባይዘ በአንድ ቀን አንፈታቸው። ስለዚህ ምርጫው የሚያስፈልገው ምንድን ነው? በሁለት እግሩ የቆመ ሴኪሪቲን፣ ስርዓትን የሚያስይዝ መንግስት እንዳለ ማረጋገጥ እንጂ የፖለቲካ ችግሮቹን የተባሉት ችግሮች ባይዘ ዲሞክራሲ እንኳን አይደለም። እኛ በጣም ጀማሪ የሚባል የፖለቲካ የዲሞክራሲ ሂደት ውስጥ ያለ ሀገርና የአሜሪካን የፖለቲካ ልኩ አሁን የቅርብ ጊዜ የዲሞክራሲ ሂደት አይተናል ከፍተኛ ችግር እንዳለበት ሂደቱ ላይ ያ ማለት እንደ ኤክስኪውዝ መፈለግ አይደለም። ነገር ግን ልንገነባው ልናሻሽለው የሚገባ ነገር በሰፊው አለ። ምንም ጥያቄ ነው። ግን እኔ ፐርሰናሊ ብጠይቀኝ የመንግስት ጉድዊል ፈቃደኝነት፣ ነገሮችን ለማስተካከል ሆደ ሰፊ ሆኖ ሀገርን ወደ ተሻለ የፖለቲካ ምዕራፍና ኢኮኖሚ ምዕራፍ ለማሻገር ያለውን ቁርጠኝነት ምንም ጥያቄ ውስጥ አላስገባም። ስለዚህ በዛ ሂደት ውስጥ ነው መታየት ያለብን። ኢትስ አንፎርቹኔት አሁን የሚባሉትም ነገሮች ሆፕፉሊ የፖለቲካ አቅማችን እየጠነከረ የሴኩሪቲ አቅማችን እየጠነከረ ሲመጣ የፖለቲካ ችግሮቻችንም የምንፈታበት ጫንቃችን ጠንከር ይላል። ስለዚህ ሁሉንም ነገር በአንዴ ንፍታው ብለን አይ ቲንክ መጠበቅ ዳት ቢ የሚቻልም አይመስለኝም። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህር ከሆኑት ከዶክተር መሰንበት አሰፋ ጋር ያደረግኩትን ቃለ ምልልስ ተከታይ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ፣ እስክንድር። አድማጮች ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። በትላንትናው ዕለት የተካሄደውን በዓለ ሲመት በተመለከተ ዘጋቢዎቻችን በየሚገኙባቸው ከተሞች የነዋሪዎችን አስተያየት ጠይቀው ትላንት የተወሰኑትን አሰምተናችሁ ነበር። ለዛሬም አስቴር ምስጋናው ከባህር ዳር ገልሞ ዳዊት ደግሞ ከአዳማ ያሰባስቧቸውን በየተራ እናሰማችሁ። መንግስት መስረታ ላይ በጣም ልዩና ከዚ ቀደም ባሉት መንግስታቶች ተለምዶ ማያውቅ ስለሆነ ከኃይለ ሥላሴም ለውጥ ቢሆን በጉልበት ነው የተገለበጡ በደርግም ጊዜም ሌሎችም መንግስታቶች እንዲህ በፍቅርም አድርገው አያውቅም። ነፃ ምርጫም ተደርጎ ማያውቅም። አሁን ግን ከዛ አልፎ ራሱ በነፃ ምርጫ ሰው ዘጠና አምስት ፐርሰንት ደስተኛ ነው ማለት ይችላለሁ ያለው የመንግስት አቋም አሁን ከነበረው ለየት ያለ ነው። ተቋሞች ሲኳየሙ የነበሩት ሁላ ወደ ፓርላማ ገብተዋል። አሁን ያልገቡት እራሱ ስልጣን እየተሰጣቸው የመንግስት ለውጥ በሚደረግበት ሰዓት ወደ እስር ቤት ነበር ይወረወሩ የነበር። ዛሬ ግን እኩልነት አግኝተው ወንበር አግኝተው ሰውም ደስተኛ የሆነበት አንዱ እሱ ነው። የአፍሪካ መሪዎች የእኛን እንግዳፍና አንድነታችን አጠናክረው በመገኘታቸው በጣም ከፍተኛ ደስታን የተሰማኝ በዓለ ሲመት ፕሮግራሙ በጣም ደስ የሚል ነበረ። ማለትም ለእኛ ለኢትዮጵያን እኔ እንግዲህ በእድሜ እስከማውቀው ድረስ ከፓርላማ ያለፈ ሴሪሞኒ አይቼ አላውቅም እና እንደዚህ በመስቀል አደባባይ በጣም ትልቅ ትኩረት ትልቅ ግምት ተሰጥቶት የአፍሪካ መሪዎች በተገኙበት ትልልቅ የመንግስት ባለስልጣኖች በተገኙበት እንደዚህ አይነት ሴሪሞኒ ሲደረግ በማየቴ በጣም ደስ ብሎኛል። በዚህ ፕሮግራም ላይ ካየሁት አዲስ ነገር ምንድን ነው? በራሳችን አረንጓዴ ምንጣፍ አደይ አበባ በጣም ያምራል። ከአውሮፕላኑ መውረጃ ጀምሮ ጠዋት ላይ ሳይ በእንትኑ ፕሬዚዳንቶችን ሲቀበሉ ያለው ሴሪሞኒ በአጠቃላይ ደስ ይላል። አውሮፓውያን ታዛቢ አንሆንም፣ ምርጫው በሰላም አይካሄድም ባሉበት ጊዜ ወቅት እንኳን የኢትዮጵያ ሕዝብ በነቂሰው ወጥቶ እንደዛ ሰላማዊ የሆነ ምርጫ ተካሂዷል። ከዛም በኋላ ከምርጫው በኋላ ውጤቱን ሁሉም ተቃዋሚ ፓርቲ ማለት ይቻላል ያለውን ፓርቲ በጸጋ ውጤቱን ተቀብሎ ሀገራችን በሰላም ቀጥላለች። አሁን ላይም ባለው በየክልሉ በተደረገውን ምርጫ ላይ ይሄ ምስረታውን አስመልክቶ ሌሎች ተቃዋሚ ፓርቲዎችም ስልጣን መስጠቱ እኔ በጣም ነው ደስ ያለኝ። ይሄ በቃ በጣም ለኢትዮጵያ ትልቅ እርምጃ ነው፣ አዲስ ምዕራፍ ነው እና በቃ ትልቅ ሀሳብ ያለው ሰው ለሀገሪቱ የሚጠቅም ሰው መስራት አለበት። የየትኛውን ፓርቲ አባል ቢሆንም ልዩነቶቹ እንዳሉ ሆኖ ለኢትዮጵያ የሚጠቅም ሀሳብ ያለው ሰው ግን መሳተፍ አለበት የሚለው ነገር በተጨባጭ በተግባር ስለታየ ይሄ በጣም ትልቅ ደስ የሚያሰኝና በቃ ወደፊት መቀጠል ያለበት ነው። የምርጫው ሂደት ራሱ ሰላማዊ በሆነ መልኩ ህዝቡ በቃ ከሞላ ጎደል ደስተኛ በሆነ መልኩ ምርጫው ተጠናቀቀ። እንደገናም ደግሞ በኢትዮጵያ ታሪክ ሆኖ በማያውቅ ሁኔታ በአደባባይ ላይ ዛሬ የኢትዮጵያ ጠቅላይ ሚኒስትሯን ሰይማለች። እንግዲህ ከዚህ በኋላ ደግሞ ጠቅላይ ሚኒስትርነት የተሰየሙትና እንዲሁም ደግሞ አብረው ካቢኔያቸው ኢትዮጵያን እስካሁን ድረስ ከመጣችበት በተሻለ ሁኔታ በሰላም በደስታና በፍቅር ህዝቡን አስተሳስረው በሰሜኑ የሀገራችን ክፍል ላይ የተጀመረውን ጦርነት በአጭር ጊዜ አጠናቀው ህዝቡን ወደ ሰላም ወደ ተረጋጋ ሁኔታ ይመልሱታል ብለን ተስፋ እናደርጋለን። መምህር ከድር አደም በአዳማ ከተማ የግዳብር መጂ አንደኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው። እንደሚታወቀው በሀገራችን ትልቅ ሜጋ ፕሮጀክቶች ትላልቅ ሜጋ ፕሮጀክቶች እየተከናወኑ ናቸው። እነ በአስቸኳይ አልቆ ለህዝብ አገልግሎት እንደሉ እመኛለሁ። ሌላው ደግሞ የኑሮ ውድነት፣ አሁን ትልቁ ነገር በዚች አገር ላይ የኑሮ ውድነት የህብረተሰባችንን በጣም እየጎዳ ነው። ለምሳሌ የግል ትምህርት ቤቶች የመንግስት ትምህርት ቤቶች አጋዥን ናቸው። በአገሪቷ ውስጥ ብዙ የተማረ ህልን እያመረቱ ነው። ይሁን እንጂ የዋጋ ጭማሪው በየዓመቱ ስለሚደረግ ህብረተሰቡ በጣም እየጎዳ ነው። ሁለት ሶስት ልጅ ማስተማር የሚያስተምረው ወላጅ ዛሬ ማስተማር አልቻለም። ምክንያቱም በዚህ የኑሮ ውድድነት በዚህ ከገበያ የሚገዙ ነገሮች በጣም ጨምረዋል። በዚህ ደግሞ የትምህርት ሂደቱ ራሱ በትምህርት ላይ የሚጨምረው ጭማሪ በጣም ከፍተኛ ነው። ያንን መስመር ማስተካከል ማቻል አለባቸው። እሳቸው ብቻ ሳይሆን ከላይ እስከ ታችኛው ህብረተሰብ ድረስ ያለው አመራርም ይሄንን የመስተካከል ሂደቱን በአፋጣኝ ካልሰራው በስተቀር ህዝቡ በጣም አደገኛ ችግር ውስጥ ነው የሚገባው። ይሄን ሁላችንም ባለንበት የመሻሻል ሂደቱን መስራት ይጠበቅብናል። ለምን ነገር ወጣት ፍቅሬ ካሱ በግል ስራ እንደሚተዳደር የተናገረ ሌላ የአዳማ ከተማ ነዋሪ ነው። ያው በዚች በ3 አመቱ አይቹ ትንሽ ትንሽ እየሰራ ነው። የስራ እድል አሁን እንደምታወቀው ያው ብዙ ሰው ስራ አጥቶ እየተንገላጣ ነውና የተማሪ ሰው ወጣቶቹ በሙሉ እና ያው እሱ ደግሞ ይሄንን አይቶ እየሰራም ነው። ያው ሞር ደግሞ የስራ እድል ብፈጠርላቸው ብዬ ያው አስባሉ። እንደኔ ወጣት ፍቅሬ ስለዋጋ ግሽበትም ተናግረዋል። ስቀጥል ደግሞ ኢንፍሌሽን አለ፣ ዋጋ ግብጀት ይሄንን ሰፕላይና ዲማንድን አመጣጥ ነው። ግብርና ላይ እንድሰራ እሱም እሰራለሁ ብለዋል። ግብርና ላይ እንድሰራ ይሰራልም ብዬም ደግሞ ተስፋ አደርጋለሁ። ጠብቃሉ ንከሷ። በመጨረሻም መምህር ከድር በሰላም በኩል ጠቅላይ ሚኒስትር አብይ መውሰድ አለባቸው ስላሉት አስተያየታቸው የሚከተለውን ብለዋል። ዛሬ በየቦታው የሰው ሕይወት እያለቀ ነው። የሰው ሕይወት እየተጎዳ ነው። ንብረት እየወደመ ነው። ኢንዱስትሪ ፋብሪካዎች እየወደሙ ናቸው። ይሄ የሀገር ሀብት ነው። ከእያንዳንዱ ችግረኛ እናትና አባት የተሰባሰበ ብር ነው። እንደ የአንድ ግለሰብ ንብረት አይደለም። ይሄን ታውቆ ይህንን ችግር በየቦታው እየፈጠሩ አገርን ሰላም የሚነሱ ኃይሎች እጃቸውን እንዲሰበስቡ መንግስት አስፈላጊ በሆነ በሰላማዊ መንገድ ሆነ በሌላ በኃይልም እነኚህ ሰዎች ወደ ህግ መቅረብ መቻል አለበት። እንደዚህ ያደረጉ ሰው በተረጋጋ መንፈስ ይኖራል ማለት ነው። ለአሜሪካ ድምጽ ዳዊት ከአዳማ። Thank you. እስቴርና ገልሞን ለዝግጅታቸው አመሰግናለሁ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የራዲዮ በቲቪ ስርጭታችንን በአማርኛ በድረገጻችን በአማርኛ በዩቲዩብ እና በአማርኛ በፌስቡክ በጥራት መከታተል እንደምትችሉም ለማስታወስ እንወዳለን። የትናንትናውን የቀጥታ ዝግጅታችንን በአማርኛ ፌስቡክ መከታተል ያልቻላችሁ አድማጭ ተመልካቾቻችን ግን በዛሬው ዕለት በፌስቡክ ላይ ታገኙታላችሁ። አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ንግድና ምጣኔ ሀብት። የኢትዮ ሊዝ በኢትዮጵያ ላሉ የልማትና የቢዝነስ ድርጅቶች ዘመናዊ የኮንስትራክሽንና የግብርና ማምረቻ መሳሪያዎችን በሊዝ ብድር ለማቅረብ አገልግሎት የሚሰጥ የውጭ ኩባንያ ነው። ኢትዮ ሊዝ በእንግሊዝኛ መጠሪያ ከሚታወቀው የግብርና ትራንስፎርሜሽን ኤጀንሲና ከግብርና ሚኒስቴር ጋርም በመተባበር እንደሚሰራ ድርጅቱ የውጭ ምንዛሪ እጥረት ትልልቅ የልማትና የማምረቻ መሳሪያዎችን ወደ ሀገር ውስጥ ማስገባት የማይችሉ ድርጅቶችን እያገዘ መሆኑንም የድርጅቱ አዲስ ተጠባባቂ ስራ አስፈጻሚ ሆነው የተሾሙት ወይዘሮ ፍሬገነት ጌታቸው ለአሜሪካ ድምፅ ተናግረዋል። ወይዘሮ ፍሬገነትን ያወያየው ደረጀ ደስታ ለምሽቱ የንግድና ምጣኔ ሀብት ዝግጅቱ እንዲህ አቀናብሮታል ኢትዮ ሊዝ በኢትዮጵያ የመጀመሪያው የምርት የኮንስትራክሽን እና ሌሎች መሰል ስራ መገልገያዎችን የብድር አቅርቦት የሚያመቻች ወይም ድርጅቱ ራሱን እንደሚጠራው የሊዝ ፋይናንሲንግ ኩባንያ ነው ድርጅቱ የግል ሲሆን መሰረቱን ኒውዮርክ ያደረገው አፍሪካን አሴት ፋይናንስ ካምፓኒ ወይም ኤኤፍሲ የአፍሪካ ፋይናንሲንግ ሴንተር ተቀጥያ ኩባንያ ነው የድርጅቱ አዲስ ተጠባባቂ ስራ አስፈጻሚ ሆነው የተሾሙት ወይዘሮ ፍሬገነት ጌታቸው ደስታ በተለያዩ ዓለም አቀፍ ድርጅቶች በተለያዩ ኃላፊነት ቦታዎች ላለፉት ሀያ ዓመታት አገልግለዋል። በኢትዮጵያ በዩጋንዳና ታንዛኒያ ስራ አስኪያጅ በመሆን አዳዲስ ቢሮዎችን ያቋቋሙ ሲሆን በአብዛኛው የሰሩት በጤናና የመድኃኒት አቅርቦት ላይ መሆኑን ይገልጻሉ። ኢትዮሊዝ በኢትዮጵያ የተቋቋመበትን አላማና የሚሰጠውን አገልግሎት እንደሚከተለው ያስረዳሉ። Ondaki bania, ilmiyasun, na ለማሳደግ ኢኩይፕመንቶች ያስፈልጉታል፣ መሽነሪዎች ያስፈልጉታል። እሱን ለማድረግ ደግሞ ብዙ ጊዜ ካፒታል ኢንቴንሲቭ እና ሪንፈረንሲ ያስፈልገዋል። ስለዚህ ኢትዮሊዝ ሊዝ ኦፕሽን ሲያመጣለት አንድ ኢንስቲትዩሽን በራሱ ኦፕሬሽን እያሰፋ ያመጣው ተርኖቨር ለሊዝ ይከፍላል። ከፈለም በኋላ ዝን ትሪ ቱ ፋይቭ ዪርስ ካምፓኒ ኦን ሊያደርገው ይችላል ማለት ነው። የአንድ ኢኩይፕመንት በአይን ላይ ኢንቨስቶች መሽነሪዎቹ እና ኢኩይፕመንቶቹ በጣም ውድ ስለሚሆን እና ካፒታል ኢንቴንሲቭ ስለሚሆኑ ብዙ ሰዎች የአንድ ሊኩዊዲቲ አይኖራቸውም። ኢትዮሊዝ በኢትዮጵያ የተሰማራባቸው የተለያዩ መስኮች መሆኑን የገለጹት ወይዘሮ ፍሬገነት እስካሁን በአብዛኛው የተሰማራ ነው በግብርናው መስክ ነው ብለዋል። ይሁን እንጂ እስካሁን በሊዝ ስለሰጧቸው ዘመናዊ የግብርና የጤናና የኮንስትራክሽን መሰል መገልገያ መሳሪያዎች ሲገልጹ ይህን ብለዋል። አክቲቭ አርባ አንድ ኮምባይነሮች እና አሳራት ትራክተሮች አሉ። ከነሱ ጋር የሚመጡት ደግሞ ይኸው ማረሻ መከከሻ መከከቻ ምናምን አሉ። አግሪካቸር ሰክተር ላይ በሁለተኛ ዛፍ ደግሞ ጤና ላይ ነው የተሰራን ያለ ነው። እንግዲህ አማርኛ ስም የለውም። ሲቲ ስካነር፣ ኤምአርአይ ስካነር ይባላል። የሰውን የውስጡን ችግር ያለበትን እናሳያ ነው። ከዛ ላይ ደግሞ የአይን ናይታጅ የሚያስፈልግ ስትመንት ለአንድ ሆስፒታል አቅርበናል። ዋናዎቹ ሁለቱ እነሱ ናቸው። ከዛ አልፈው ደግሞ ሃይቫሪ ጀኔሬተሮች ለአንዳንድ ቦታ አቅርበናል። ኮንስትራክሽን ላይም አንድ ቦታ አለ። ስለዚህ በትልቁ ግን የሰራ ነው እስካሁን ድረስ አግሪካልቸር ላይ ነው። ለምንድን ነው እሱም አግሪካልቸር ሴክተሩ ኢትዮጵያ ውስጥ ትልቁ ኤምፕሎየርና ትልቅ ሚዲ አለበት ነው። ሁለት ሶስት አመታት በተለይ በመንግስትም ደረጃ ትልቅ ለፕሮጀክት መኪናይዜሽን ያስፈልጋል በሚል አላማ ብዙ ስራ እየተሰራበት ነው። ይሄን መኪናይዜሽን ለማሳካት ደግሞ መጀመሪያ ላይ እንዳልኩት የእኛ አላማ በጣም ብዙ በቁጥርም ቫሊም በጥሩ ደረጃ ማለት ነው በጣም በጣም ማሽነሪዎች ናቸው የሚያስፈልግ ያ ፖፑሌሽንም እያደገ ነው። ሂድም እያደገ ነው። ኢኮኖሚም እያደገ ነው። ስለዚህ ያለውን የነበረውን ብዙ ጊዜ በአግሪካቸር ሴክተር ላይ በደረሻ ስራ ሴክተር ላይ የእጅ ስራ የበዛበት ነበር። እና ምን ነገር ኦቶሜቴድ መሆን ያስፈልገዋል በሚል እሱ ላይ መጀመሪያ ላይ አስትራንት ሊሰራ ይሻላል በሚል ምነ ትልቅ ና በብዙ የሰራ ነው። እሱ ኤሪያ ላይ ነው ያለ ነው። ስለዚህ ነው ሞዛን ፊፍቲ ፐርሰንት ባር እንትን ከአጅካቸን ላይ የሰራ ነው። ወይዘሮ ፍሬገነት በየዘርፉ ያለው ፍላጎትም እንዲሁ እየሰፋ መሆኑን ገልጸው ድርጅታቸው በሚያቀርባቸው ትላልቅ የምርት መገልገያ መሳሪያዎች ሊሰራ የሚችለውም ነገር የዚያን ያክል የሰፋ መሆኑን ያስረዳሉ። ለምሳሌ አሁን

በአመት ወይዘሮ ፍሬግነት ሌላው የሚያስፈልጉ የማምረቻ መሳሪያዎችን ወደ አገር ውስጥ ለማስገባት የሚጠየቀው የውጭ ምንዛሪም ከፍተኛ በመሆኑ ከውጭ ገዝቶ ለማስገባት ቀላል ስለማይሆን መሳሪያዎችን በብድር ስለማቅረብ አስፈላጊነት እንደሚከተለው ያስረዳሉ። የሚታወቀው የውጭ ምንዛሪ ጽህፍ አለ። የሚገኘውም የውጭ ምንዛሪ ፕራዮሪቲ አለ። ከጂ ብዙ ጊዜ እንደሚታወቀ ሲሆን ነው። ሁለተኛ ጤናና መድኃኒት ላይ ነው። ሶስተኛ ማኒፋክቸሪንግ ላይ ነው። ስለዚህ እነዚህ አይነት ኢኩዊፕመንቶች ኒቨን ካፕተል ቢኖረው አንድ ካምፓኒ ፎሪን ከረንሲ የማግኘታቸው ቻንስ በጣም በጣም ትንሽ ነው። አዘበዛል እኛ ደግሞ እንዳልክ ቅድም ፎሪን ኦንድ ካምፓኒ ስለሆነ ፋይናንሳችን የሚመጣው ከውጭ ስለሆነ የውጭ ምንዛሪያ ስምት ከውጭ እዛ ባለው ኦርጋናይዜሽናችን ኢኮኖሚክ ካምፓኒያችን ተጠቅመን ነው ገዝተን ምናማለት። ስለዚህ የውጭ ምንዛሪ ወረፋ አይኖረብንም ማለት። ስለዚህ አንድ ኦርጋናይዜሽን ሶስት አመት ሁለት አመት አንድ አመት እንደሚያስፈልግ እንደሚያስፈልገው ጊዜ ውጭ ምንዛሬ ጠብቅ የነበረው እኛ ግን እ ለመስጠበቅ የሚደት ማቀርላቸው ይችላለን ማለት ነው። ኢትዮጵያ ውስጥ የማምረቻም ሆነ የኮንስትራክሽን መሳሪያዎችን በብድር ማቅረብ አዲስ ነገር ባይሆንም ኢትዮ ሊዝን ከሌሎች የሚለየው ነገር ምን እንደሆነ ከተጠቃሚዎች አንዱ የሆኑት የራማ ኮንስትራክሽን ዋና ስራ አስኪያጅ አቶ ዘላለም ጥላውን እንደሚከተለው ይገልጻሉ። ሜሪ አሁን እኛ ጋር አንዱ ችግር ብዙ ማሽን ከአንድ ሰው የመከራየት ኦፕሽኑ አይኖርም። አንድ ሰው አንድ ማሽን ይኖረዋል ወይ ሁለት ይኖረዋል። እዚህ ብዙ አምስት ማሽን ምናምን ሊያከራዩልህ የሚችል ካምፓኒ ብዙ የለም። የተወሰነ ትንንሽ ድርጅቶች ናቸው የሚያከራዩ። ፕራይቬት ሆነው ሁለት ሶስት ያላቸው ናቸው የሚያከራዩ። የኢትዮ ሊዝ ካፓስቲው ትልቅ ነው። ብዙ አሁን እኛ እነዛን ማሽኖች ብንገዛ ና ኢንቨስት ብናደርግ ኮስቱ በጣም ትልቅ ነው። አንድን ኮስት ሊዝ እየተጠቀም ነው ነው ማለት ነው አቶ ዘላለም ኢትዮ ሊዝ ስለሚያቀርባቸው የሊዝ አማራጮችም ሲያብራሩ የኢትዮ ሊዝ አንዱ ኦፕሽን በክራይ በተስማማነው ተርም ኳርተር ሊ እየከፈልን ሄድ ና ተሬዶ ሲያልቅ ከፈለግን ማሽኖቹን የራሳችን እናደርጋለን። መጨረሻ የሚቀረው ትንሽ ክፍያ ነው። እሱን ከፍለን ኦን ነው የምናደርጋቸው። የሊዝ ፔሬዱ ሲያልቅ ስምምነታቸው አቶ ዘላለም የማምረቻ እቃዎቹን ድርጅቶቹ ራሳቸው እንግዛቸው ቢሉ ሊያወጡ የሚችሉት ምን ያህል እንደሆነ ተጠይቀው ምንም እንኳ መግዛቱ የተሻለ መሆኑ እውነት ቢሆንም ለግዢው በአንድ ጊዜ የሚጠየቀውን የገንዘብ መጠን ማግኘት ግን ከባድ መሆኑን ያስረዳሉ። ወደ ባለፈው ከእነሱ ስንከራይ አማካዩ ዋጋ የአንዱ ማሽን ወደ ሶስት ሚሊዮን ነው። አጠቃላይ ወደ የአምስቱ አንደኛው ትልቅ ነው። ኮስቱና አምስቱ ሆነው ወደ ሀያ ሁለት ሀያ ሶስት ሚሊዮን ብር አካባቢ ናቸው። በኢትዮጵያ ብትገዛቸው ምን ያህል ይሆናሉ? ለምሳሌ አንዱን ያኔ በነበረው ዋጋ ከግዢው ኦልሞስት ሰባ አምስት ፐርሰንት አካባቢው ላይ መግዛት ይቻል ነበር ያለ አሁን ከነገርኩህ ፊገር ሰባ አምስት ፐርሰንቱን ከፍለን ካሽ ቢኖረን መግዛት እንችል ነበር። የድርጅቱ ተጠባባቂ ስራ አስኪያጅ ወይዘሮ ፍሬ ገነት ኢትዮሊዝ በኪራይ ስለሚያቀርባቸው መሳሪያዎችም የጥገና አገልግሎት የሚሰጥ መሆኑም አስረድተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አመሰግናለሁ ደረጀ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ኮቪድ-19ና የህጻናት አእምሮ ጤናን የሚመለከት ርዕሰ ጉዳይ ላይ ያተኩራል። በዓለም ዙሪያ ከ150 ሚሊዮን በላይ ህጻናት ለአእምሮ ጤና ችግር መዳረጋቸውን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታወቀ። ችግሩ አፋጣኝ መፍትሄ ካልተበጀለትም ለህይወት አስጊ ደረጃ ላይ ሊደርስ እንደሚችል ዩኒሴፍ አዲስ ባወጣው የዓለም ህጻናት ሁኔታ ሪፖርቱ ላይ አስጠንቅቋል። ህጻናቱን የአእምሮ ጤና ሁኔታ የኮቪድ-19 ወረርሽኝ ያሳደራቸው ጫናዎች እያባባሱት ነውም ብሏል ሪፖርቱ። ሊሳ ሽላይን ከጄኔቭ ያጠናቀረችውን የዚህን ዘገባ ዝርዝር ጽዮን ግርማት አቀርበዋለች። የሕፃናትን የአእምሮ ጤና እየጎዱና እያባባሱ ያሉት ለብዙ ወራት እየተራዘሙ የሚገኙት የኮቪድ-19 እገዳዎች፣ የትምህርት ቤቶች መዘጋት፣ ከቤተሰብና ከጓደኞች ጋር መራራቅ መሆናቸውን ዩኒሴፍ በአዲሱ ሪፖርቱ ላይ አመልክቷል። በቅርብ ጊዜ የወጡ ግምታዊ አሃዞችን ያጣቀሰው የዩኒሴፍ ሪፖርት እድሜያቸው ከ10 እስከ 19 ዓመት ከሚሆን ሰባት ታዳጊዎችና ወጣቶች አንዱ ወይም አንዷ የአእምሮ ጤና እክል እንዳለባቸው ምርመራዎች እንደሚያሳዩ ጠቁሞ ወደ 46 ሺህ የሚሆኑ ታዳጊዎችና ወጣቶች በየዓመቱ ራሳቸውን እንደሚያጠፉ ገልጿል። ሕጻናቱን ለእነዚህ ጉዳቶች እየዳረጉ ካሉት እክሎች አብዛኞቹ መፍትሄ እንዳላገኙ ወይም እየተፈለገላቸው እንዳልሆነ ለቪኦኤ የተናገሩት የዩኒሴፍ ቃል አቀባይ ጄምስ ኤልደር ከምክንያቶቹ መካከል መንግስታት በቂ ገንዘብ አለመመደባቸውና ትኩረት አለመስጠታቸው ዋናዎቹ መሆናቸውን ያስረዳሉ። በዓለም ዙሪያ ለጤና ጥበቃ ጉዳዮች ከሚመደበው በጀት ለአእምሮ ጤና የሚያዘው ወደ ሁለት ከመቶ ብቻ መሆኑን ኤልደር አክለው ጠቁመዋል። ከታዳጊዎቹና ከወጣቶቹ ሀያ ከመቶ የሚሆኑት የመደበት ስሜት እንዳለባቸውና በዙሪያቸው ያሉ ነገሮችና ሁኔታዎች እምብዛም እንደማይስቧቸው ወይም እንደማያስደስቷቸው ይናገራሉ። እነዚህ ኮቪድ ያሳደራቸው ጫናዎች ግልጽ ማሳያ ናቸው። እጅግ የበዙ የአእምሮ ጤና መስተጓጎሮች ችግሮች አሉ። መንቀዥቀዥ፣ መደበት፣ የጠባይ መዋዠቅ ወጣቶቹ ከሚያሳዩአቸው ችግሮች መካከል ይጠቀሳሉ። ራስን የማጥፋት ስጋት ግን ከሁሉም በላይ ቤተሰቦች በቅርብ ሊከታተሉት የሚገባ ጉዳይ ነው። ኮቪድ ባስከተለው መዘጋት ምክንያት ከአንድ ቢሊየን ተኩል በላይ ሕፃናትና ወጣቶች ከትምህርታቸው በተለያዩ ደረጃዎች መስተጓጎላቸውን ይህ የዓለም የህፃናት ሁኔታ ሪፖርት ያሳየ ሲሆን በተለይ ከትምህርት ቤት መቅረት፣ ከመዝናኛና ከጨዋታ መራቅ፣ ካለመቀላቀልና ከጓደኞች ጋር ለተራዘመ ጊዜ አለመገናኘትና ሌሎችም የዕለት ተዕለት ሕይወት እንቅስቃሴዎች መቃወስ የሕፃናትና የወጣቶች የአእምሮ ጤና አለመረጋጋትን እንደሚያባብሱ የዩኒሴፍ ቃል አቀባይ ተናግረዋል። እነዚህ ሁኔታዎች ደግሞ ሀገሮች ሀብታም ሆኑ ድሃ ሳይለዩ ሁሉንም እንደሚጎዱ ኤልደር ገልጸዋል። በእርግጥ ይላሉ ኤልደር ስለ ክፋቱ ከፍና ዝቅ ማለት ሲናገሩ በእርግጥ የኢንተርኔት ግንኙነት ወይም ላፕቶፕ የለህም ማለትና የወላጆችህ የወር ገቢ እጅግ ዝቅተኛ መሆን የሚፈጥሯቸው ለአእምሮ ጤና መመሳቀል የሚዳርጉት የጭንቀት ቀልብ የመንሳትና የመሳሰሉት እክሎች ደረጃ ይለያያል። ሁለተኛው በእጅጉ ያይላል። እጅግ በደህዩት ሀገሮች ውስጥ ደግሞ መንግስታቱ ለአእምሮ ጤና ጥበቃ ጉዳይ የሚመድቡት ገንዘብ በሰው ከአንድ ዶላር ያነሰ ነው። የአእምሮ ጤና እክሎችን ችላ ማለት እጅግ ውድ ዋጋ እንደሚያስከፍል ዩኒሴፍ ያስጠነቅቃል። የለንደን የምጣኔ ሀብት ኮሌጅ በቅርቡ ባወጣው ትንተና በወጣቶች ላይ በሚደርሱ የአእምሮ ችግሮች ምክንያት በየዓመቱ ወደ አራት መቶ ቢሊዮን ዶላር የሚጠጋ የሰብአዊ ሀብት እንደሚባክን ወይም እንደሚጠፋ አስታውቋል። ጤና አመሰግናለሁ። አድማጮች አሁን እዚህ ግድም በሙዚቃ ፋታ የምንወስድበት እድል አግኝተናል። የምሽቱ አዝናኛችን ቀበና እስኪ ጫወት እየጠበቅኩ ነበር። Ich kucke ban

በሙዚቃው ሰዓቱ ያጠረ ይመስላል። ሁሉም ፀሐይ እናመሰግናለን። ቀበናን እንዳቀነቀነው ነበር የሰማ ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ህዝባዊ ዴሞክራሲያዊት ሪፐብሊክ ኮሪያ በቅርቡ ያደረገችውን የባለስቲክ ሚሳይል ሙከራ አውግዛለች ይላል ርዕሰ አንቀጹ። ጽሑፉን ሲጀምር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ እንዲህ ብለዋል። እነዚህ የሚሳይል ሙከራዎች በተባበሩት መንግስታት የጸጥታው ምክር ቤት የተቀመጡ ውሳኔዎችን የሚጥሱ በህዝባዊ ዲሞክራሲያዊት ሪፐብሊክ ኮሪያ አጎራባሽ ሀገሮችና ለሌሎች ያለማቀፉ ማህበረሰብ አባላት አደጋ መደቀናቸውን እናውቃለን። የዩናይትድ ስቴትስ የመከላከያ ሚኒስትር ቃል አቀባይ ጆን ከርቢም እንዲህ ይላሉ። እነዚህ እንቅስቃሴዎች አለመረጋጋት ፈጣሪ የሆነውን የሰሜን ኮሪያን የጦር መሳሪያ መርሃ ግብር ተጽዕኖ በግልጽ ያሳያሉ። የደቡብ ኮሪያ ሪፐብሊክና ጃፓንን ከጥቃት ለመከላከል ያለን ቁርጠኝነት እንደ ብረት የጠነከረ ሆኖ ይቀጥላል። ርዕስ አንቀጹም በመቀጠል በሰሜን ኮሪያና በዩናይትድ ስቴትስ መካከል ያለው የኒውክሌር ስምምነት ድርድሮች እንደ ኤሮፓ አቆጣጠር ከ2019 ጀምሮ ተቋርጠዋል። ይሁን እንጂ የባይደን አስተዳደር ግን እንደገና ለማደስ ፍላጎቶቹን ግልጽ አድርጓል ብለዋል። የውጭ ጉዳይ ሚኒስትሩ ኔድ ፕራይስ ስለዚሁ ሲናገሩ ይህን ብለዋል። እኛ አሁንም ቢሆን መነጋገር ዋነኛ ግባችን ለማስፈጸም ያስችለናል በሚለው መርሃችን ጸንተናል። ያም በቀላሉ የኮሪያን ባሕረ ገብ አካባቢ ከኒውክሌር ነጻ ማድረግ ነው። ከህዝባዊት ዲሞክራሲያዊት ሪፐብሊክ ኮሪያ ጋር ጠላትነት የለንም። ከቅርብ ጊዜ ወዲህም በዩናይትድ ስቴትስና በአካባቢው ባሉ አገሮች መካከልም ሰሜን ኮሪያን ዋነኛ መነጋገሪያ አጀንዳ ያደረገው የዲፕሎማሲ እንቅስቃሴዎች ብዙ ናቸው ብሏል ርዕስ አንቀጹ። የውጭ ጉዳይ ሚኒስቴር ቃል አቀባይ ፕራይስ እነዚህ ስብሰባዎች የዩናይትድ ስቴትስ ተሳትፎና ዲፕሎማሲ የቱን ያህል አስፈላጊ መሆናቸውን ያሳያሉ ብለዋል። በመጨረሻም የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ እንዲህ ብለዋል። እኛ ማድረግ የምንፈልገው በዩናይትድ ስቴትስ ደቡብ ኮሪያን ጨምሮ በአካባቢው ባሉ አጋሮቻችን ላይ የተቃጣውን አደጋ ለመቀነስ ነው። ያንን ደግሞ እናስፈጽማለን ብለን የምናስበው በዲፕሎማሲ አማካኝነት ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮቻችን፣ ዝግጅታችንን ወደ ማጠናቀቁ ተቃርበናል። ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን የራዲዮ በቴሌቪዥን ዝግጅታችንን በኢትዮ ሳት ላይ ታገኛላችሁ። በተጨማሪም የራዲዮ በቲቪ ስርጭታችንን በአማርኛ በድረ ገጻችን፣ በአማርኛ በዩቲዩብ ና እንዲሁም በአማርኛ በፌስቡክ በጥራት መከታተል ትችላላችሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች ለምሽቱ ያዘጋጀውን ዝግጅት እዚህ ላይ ያበቃ። ነገ ረቡዕ ከምሽቱ ሰዓት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ እንዲሁም ሲድራግ ፍራንክሊን ነበር በቴክኒኩ። እዚህ ላይ እንሰናበታለን። መልካም ምሽት፣ ደህና እደሩ። Thank Do do do